ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እኔም እግዚአብሔር ሁልጊዜ እቅድ አለው አልኩ። ሁልጊዜ እቅድ አለው እና እናንተ ወይም እኔ እቅዱ ምን እንደሆነ ስለማናውቅ እግዚአብሔር ምን እንደሚሠራ አያውቅም ማለት አይደለም። አዎ እዚህ ጋር መተው ስላለብን ነገሮች ትንሽ ዝርዝር አነባለሁ። ቀባይነት ማጣት፣ ክህደት፣ መተው፣ ይቅር አለማለት፣ ቅሬታ መኖር፣ ለራስ ማዘን፣ ለበቀል መነሳሳት አስቸጋሪ ጊዜያትና ፈተናዎች፣ እንደማይገባችሁ የምታስቧቸው ችግሮች፣ ራስ ወዳድነት፣ ቅናት፣ ተስፋ የመቁረጥ ፍላጎት፣ የፍላጎት ማጣት፣ በሰዎች ላይ መናደድ፣ በእግዚአብሔር ላይ መናደድ እና ሰዎችን ለማስደሰት መሞከር። ስንቶቻችሁ ከሶስት ዝርዝር በላይ ይዛችኋል? እሺ፣ መናዘዝ የምፈልገው ነገር አለ። ዝርዝሩን ተመለከትኩኝና ከ16ቱ 15ቱን እኔ የማደርጋቸው ናቸው። ያ ማለት አሁን ሁሉንም አደርጋለሁ ማለት አይደለም። እግዚአብሔር ይመስገን አንዳንዶቹን ትቻቸዋለሁ። ከእነዚህ ነገሮች ውስጥ እያንዳንዱ ነገሮች በሕይወቴ ውስጥ በዋነኝነት መጋፈጥና እንዳያሸንፉኝ ማድረግ ነበረብኝ። የትኛውን እንደማላደርግ ማወቅ እንደምትፈልጉ አውቃለሁ፣ እና ካልነገርኳችሁ ደግሞ ዛሬ ማታ ጥሩ እንቅልፍ አተኙ። ከነዚህ ውስጥ የማላደርገው ብቸኛው ነገር በእግዚአብሔር ላይ መናደድ ነው። ለምን እንደሆነ አላውቅም፣ ግን በሆነ ምክንያት ለችግሮቼ አምላክን ወቅሼው አላውቅም። ስላላደረግኩትም ደስተኛ ነኝ። ብዙ ጓደኞች ስለሌሉኝ እሱን በጣም እፈልገው ነበር። አንዳንድ ሰዎች ትክክል ካልሆኑ በመጀመሪያ የሚያደርጉት ነገር በእግዚአብሔር ላይ መናደድ ነው። ችግራችንን የሚፈጥረው እግዚአብሔር አይደለም፣ እሱ ለችግሮቻችን መልስ ነው። ላናገራችሁ የምፈልገው ወደ አዲስ ጅምር ለመግባት ጊዜው አሁን ነው እና አንዳንዶቻችሁ አሁን አዲስ ጅምር ያስፈልጋቸዋል። ስንቶቻችሁ አሁን አዲስ ጅምር ያስፈልጋቸዋል? እሺ፣ ያ ሁሉም ሰው ማለት ነው። ስለሌሎች ነገሮች የምናገረው መናገር አይጠበቅብኝም። ለተለያዩ ነገሮች አዲስ ጅማሮ ሊያስፈልጋቸው ይችላል። ከእዳ ለመውጣት ቀደም ብላችሁ ሞክራችሁ ይሆናል እና ለእናንተ ችግር ሆኖባችኋል ግን ገንዘብ ማባከናችሁን ትቀጥላላችሁ ምናልባት የሚያስፈልጋችሁ ጅማሮ መጥፎ አስተሳሰብን ማቆም መጥፎ አስተሳሰብ አላችሁ የላችሁም እዚህ ውስጥ መጥፎ አመለካከት ያለው የለም እች ሌላ ነገር ሞክራለው ም ምናልባት የሚያስፈልጋችሁ ጅማሮ አንድን ሰው ይቅር ማለት ያለባችሁ እናንተ ትሆናላችሁ ምናልባት ካልሆነ ይህንን ትምህርት ለሌላ ሰው ለመግዛት መሞከር ትችላላችሁ። የተሻለ ምግብ ለመመገብ አዲስ ጅማሮ ያስፈልጋችሁ ይሆናል። ሌሎችን የሚመለከቱኝን እንዴት በዚህ ዕድሜ ላይ ሆነሽ እንደዚህ ጥሩ ቅርጽ ሊኖርሽ እና በጣም ትንሽ ልትወኝ ይቻልሽ ይሉኛል። እንግዲህ የምፈልገውን ሁሉ አልበላምና በሳምንት ሶስቴ የአካል እንቅስቃሴ አደርጋለሁ እና ለረዥም ጊዜ እግሬ ማንቀሳቀስ እስክችግር ድረስ በቀን አምስት ማይል እራመዳለሁ። ስለዚህ ዲያብሎስን ለማሸነፍ ሌላ መንገድ እፈልጋለሁ። አሜን እና አው ምን እንዳለብኝ ማወቅ አያስፈልገኝም። የእግር እብጠት ነበረብኝና ያንን ታከም እና ከዚያ በኋላ የደም ስር መሸማቀቅ ነበረብኝ። የተለያየ አይነት በሽታ ሊይዛችሁ ይችላል እና ሁሉም አይተስ በሚለው ቃል ያልቃሉ። ብዙ አይነት በሽታዎች አሉ። ደግሞም ቀልል አይደለም። ኮሎናይተርስ፣ በርሳይተስ እና የመሳሰሉት ሁላችንም ሁልጊዜ አዲስ ጅምር ያስፈልገናል። እንደ ጀመርንና ለተወሰነ ጊዜ ጥሩ እየሄድን ነው። በጸሎታችሁ ህይወት ውስጥ አዲስ ጅምር ያስፈልጋችሁ ይሆናል። በመጽሐፍ ቅዱስ ጥናት አዲስ ጅምር ያስፈልጋችሁ ይሆናል። ምናልባት ለሌሎች መስጠት ላይ አዲስ ጅምር ያስፈልጋችሁ ይሆናል። አላውቅም፣ ግን ይህ መልእክት በሆነ ቅርጽና ይዘት ለሁሉም ሰው የማይሆንበት ምክንያት አይታየኝም። እሺ ጳውሎስ እንዲህ አለ፦ ክርስቶስን የትንሣኤውን ኃይል እንዳውቅ ፊልጵስዩስ 3፥10-14 በስቃዩ ተካፋይ እንድሆንና በሞቱም እርሱን እንድመስል እመኛለሁ። ስለዚህ ሐዋርያው ጳውሎስ እዚህ ላይ ኢየሱስን እየነገረን ያለውን መምሰል ከፈለግን የእርሱን አንዳንድ ስቃዮች መካፈል አለብን። ያ ደግሞ የስድብ ቃል አይደለም፣ የመጽሐፍ ቅዱስ ቃል ነው። ለሙታን ትንሣኤም እንድደርስ እናፍቃለሁ ወደ ግብ ለመድረስ መፍጠን ይሁን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም ግን ምን ክርስቶስ ኢየሱስ እኔን የራሱ ያደረገበት ያን እኔም የራሴ ለማድረግ እጣጠራለሁ በመሰረቱ እያለ ያለው ኢየሱስ ለእኔ ያደረገልኝን ካሰብኩ ለእኔ ያሳለፈውን ነገር ካሰብኩ እያለ ነው በሉ ከዚያም መጫን ያለብኝን ማንኛውም ነገር እንደምጫንና ኢየሱስ እኔ እንዲሆን የሚፈልገው የሞተልኝ ሰው ለመሆን ወስኛለሁ። አሜን። ወንድሞቹ እኔ ገና እንደያዝኩ አድርጌ ራሴን አልቆጥርም። ነገር ግን አንድ ነገር አደርጋለሁ። ምን አይነት መግለጫ ነው የማደርገው? አንድ ነገር፣ አንድ ነገር የእኔ አንድ ምኞት ነው። ለእኔ በጣም አስፈላጊው ነገር ነው። ከኋላዬ ያለውን እየረሳው ከፊቴ ወዳለው ዘረጋለው። አያችሁ፣ ወደፊት ለሚሆነው ነገር ወደፊት መዘርጋት። አሁን ደስተኛ መልእክት ይሁን አይሆን አላውቅም፣ ግን ይሄንን አውቃለው፣ የማስተምረው ሊሰሙኝ የሚመጡ ሰዎች በሚመጡበት ጊዜ ሁሉ ጣፋጭ ምግብ አልመግባቸው ይቅርታ ግን በቃል አደርገውም። እግዚአብሔር ይወዳችኋል፣ ተወዳጅ ናችሁ፣ ከፊታችሁ ትልቅ ተስፋ አላችሁ። ከእናንተ ፊት ለፊት ላይ አንድ ድንቅ ታምራለ ማድረግ እችላለሁ። በእግራችሁ ተነስታችሁ እንድትጮውና እንድታጨበጭቡ ማድረግ እችላለሁ እና ከዚህ ስወጣ የተለየ ነገር እንዲሰማኝ ማድረግ እችል ነበር ግን መስራት ያለብኝ ስራ አለ። ስለማደርገው ነገር በእግዚአብሔር ፊት ተጠያቂ ሆናለሁ። እናም እግዚአብሔር የሰጠኝ ስራ ህዝቡን እንዲበስል መርዳት እንደሆነ አምናለሁ። አሜን። ሰዎች ሲድኑ ማየት እንወዳለን። ግን ከዳናችሁ በኋላ እምነታችሁን በስጋዊ ነገር ላይ አድርጋችሁ እንድትኖሩ አልፈልግም። ክርስቲያኖች ደስተኛ መሆን አለባቸው። ደስታችን ወደ ሌሎች መተላለፍ መቻል አለበት። ሰዎች ያለንን ነገር መፈለግ መቻል አለባቸው። በዙሪያችን ለመሆን መፈለግ አለባቸው። ስለኛ የተለየ ነገር ሊኖረን ይገባል። እንደ ማንኛውም ሰውና እንደ ዓለም መሆን የለብንም። የተቀባ ነው ለከባድ ነገር ነው። ሰምታችሁኛል? የተቀባ ነው ለከባድ ነገሮች ነው። አያስፈልገንም። በህይወታችን ውስጥ ወደ ሁሉም ነገር መንሸራተት የለብንም። ፈተና ሲገጥመን እሺ እችላለሁ ማለት መቻል አለብን። በሉ እንጂ ትንሽ ከተነሳሳን ስለ ራሳችን በጣም ጥሩ ስሜት ይሰማናል። እና በነገሮች ላይ መጫን መቻል ሰነፍነኛ ነኛ። ኢሳያስ 61 በቁጥር ሶስት ላይ የደስታ ዘይት በትካዜ መንፈስ ፈንታ ይላል። በለቅሶ ፈንታ መንፈስ ይልቅ የምስጋና መጎናጸፊያ ኢየሱስ እንዲኖረን የሚፈልገው ነገር በቢጫ አስምሬበታለሁ። ይህ አስፈላጊ ነው። ኢየሱስ በአሁኑ ጊዜ ባጣነው ነገር ያለማቋረጥ ከማዘን ይልቅ አወንታዊ የሆነ ነገር እንድንጠባበቅ ይፈልጋል። ከፈለጋችሁ በየቀኑ የምታዝኑበት ነገር ሊኖራችሁ ይችላል። ያን ያህል አስቸጋሪ አይደለም። ማድረግ ያለባችሁ ተቀምጣችሁ በህይወታችሁ የደረሰባችሁን መጥፎ ነገር ሁሉ ማስታወስ ነው፣ እና መልካሙን ነገር ሁሉ እርሱት። ከመጥፎ ነገሮች ይልቅ በእናንተ ላይ ብዙ ጥሩ ነገሮች ደርሶባችኋል። ሁሉም ሰው ከመጥፎ ነገሮች በላይ ጥሩ ነገሮች ደርሶባቸዋል። ስለ ተስፋ እናወራለን። እናም በተስፋ ላይ ጥልቅ ጥናት ሳደርግ ይህንን በማወቄ ተገርሜያለሁ። ተስፋ ማለት እንግዲህ ተስፋ አደርጋለሁ፣ ያ ተስፋ አይደለም። ተስፋ አደርጋለሁ አይደለም። የመጽሐፍ ቅዱስ ተስፋ ማለት ጴጥሮስ ሲናገር በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን ብሏል። ተስፋ ሁልጊዜ ሊኖራችሁ የሚችል ነገር ነው። ምንም አይነት ችግር ወይም ሁኔታ ቢያጋጥማችሁ እንኳን ሁልጊዜ ተስፋ ማድረግ ትችላላችሁ። እግዚአብሔር አንድ ነገር ቢያደርግ ምኞቴ ነው ማለት ብቻ አይደለም። ተስፋ ማለት በማንኛውም ጊዜ በእናንተ ላይ የሆነ ጥሩ ነገር እንደሚመጣ ያለን አውንታዊ ተስፋ ነው። በዚያ ተስፋ መነሳት ከጀመራችሁ ምን ይሆናል? እግዚአብሔር ዛሬ የሚያደርገውን ለማየት በጣም ጓጉቻለሁ። ዛሬ ጥሩ እንደሚሆን እርግጠኛ ነኝ። በእግዚአብሔር ዘንድ ሁሉ ይቻላል። ስለሚወደኝ ምን ሊያደርግልኝ እንደሚችል የማውቀው ነገር የለም። ስትነሱ ዲያብሎስ የሚሰራው የመጀመሪያው ነገር በሕይወታችሁ ውስጥ ያደረጋችሁትን ስህተት ሁሉ ማስታወስ ነው። በጣም መጥፎ ስለሆናችሁ እግዚአብሔር ምንም ነገር አትጠይቁም፣ አትጸልዩም። ሁሉም ሰው እንደዛ ነው። ካለፉ ተስፋ አስቆራጭ ሁኔታዎች ይልቅ ወደፊት የሚጠብቃችሁን ድሎች ተመልከቱ። አሁን ኢየሱስ ደስታን ሊሰጠን እንደመጣ ተናግሯል። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ነው የሚመጣው። ጠላት አለን፣ ዲያብሎስ። እውነተኛ ጠላታችን ማን እንደሆነ ማወቅ መጀመር አለብን። ውጊያዎቻችሁ የእግዚአብሔር ናቸው። ያ ማለት ግን ለእናንተ ሁሉም ነገር ያደርግላችኋል ማለት አይደለም። ጦርነቱ የእግዚአብሔር እንዴት እንደሆነ ከሚናገሩ መጽሐፈ ዜና መዋል ላይ ስትሰብኩ ሰዎች በጣም ይደሰታሉ። በዚህ ጦርነት ውስጥ መዋጋት አያስፈልጋችሁም። ይህንን ጠላት ከእንግዲህ አታዩትም። ውጊያው የጌታ ነው እና ሰዎች በጣም ይደሰታሉ፣ በጣም ያጨበጭባሉ። ግን ታውቃላችሁ፣ ጊዜ እግዚአብሔር እንድታደርጉ የሚነግራችሁ ነገር ይኖራል። ለኢዮሳፍጥ ሲናገር ሂዱና ቦታችሁን ያዙ። ስፍራው በእርግጥ የአምልኮ ስፍራ ነበር እና ስለዚህ አንዳንድ ጊዜ ችግሮች ሲገጥሟችሁ ለሁሉም ሰው ከመንገር ይልቅ ማምለክ ነው የሚያስፈልጋችሁ። አዲስ ነገር እስክታገኙ ድረስ አምልኩ። ሐዘን ማለት ማዘን ወይም የማዘን ስሜት መስማት፣ በሆነ ወይም ባልሆነ ነገር መተከዝ። ኢየሱስም አለ ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። ደስተኛ ክርስቲያን መሆን እፈልጋለሁ። አሜን። አሁን ይህንን በጣም አስደሳች ሆኖ አግኝቸዋለሁ። በብሉይ ኪዳን አንድ ሰው ሲሞት ሰዎች ለምን ያህል ጊዜ ሊያዝኑ እንደሚገባ እግዚአብሔር ገድቧል። በዘዳግም ሰላሳ አራት ሰባትና ስምንት ሙሴ በሞተ ጊዜ ዕድሜው መቶ ሀያ ዓመት ነበር፣ ሆኖም አይኑ አልፈዘዘም ጉልበቱም አልደከመም ይላል። ስለዚህ አሁንም ጠንካራ ነበር። አሁንም እየሄደ ነበር። መነጽር ማድረግ አላስፈለገው እገምታለሁ። አይኑ አልደበዘዘም። እነግራቸዋለሁ። ዛሬ መኪና ውስጥ ሆኜ የሬስቶራንት ያለውን የምግብ ዝርዝር ለማየት እየሞከርኩ ነበር እና እዚያ ተቀምጬ ለአምስት ደቂቃ እንዳየው እያስመሰልኩ ነበር። በቃ በየትኛውም መንገድ ለማየት መሞከሬን ቀጠልኩ እና በመጨረሻ ለምንድን ነው መነጽሬን የማላወጣው? ያለ እሱ ማየት አልችልም፣ ያለ እርሱ ወይም ሌንሶች ከሁለት አንዱ። ስለዚህ ክንዶቻችሁ ረዥም በማይሆኑበት ጊዜ መነጽር ማግኘት ያለባችሁ ያኔ ነው። ግን አይኑ አልደበዘዘምና አሁንም ጠንካራ ነበር። የእስራኤልም ሕዝብ ለሙሴ በሞዓብ ሜዳ ሰላሳ ቀን አለቀሱለት። ከዚያም የሙሴ የልቅሶና የዋይታ ጊዜ አለቀ። ሙሴ ለእነዚህ ሰዎች ምን ያህል አስፈላጊ እንደሆነ ትረዳላችሁ። ጸለቷቸውንም አደረገ፣ ኑዛዜያቸውንም አደረገ። ልክ እንደኛ ሞኝ ህፃናት ሲያደርጉ እግዚአብሔር በእሱ በኩል ይጸልያል። ማለቴ ሙሴ በመካከል ይጸልይና ይነጋገራል። እግዚአብሔር እነሱን መባረኩን እንዲቀጥል አደረገ። ከግብፅም አውጥቶ በምድረ በዳ በቀይ ባሕር አሳለፈ እና ስለ ሙሴ ሁል ጊዜ ቢያግሮመሩምና ቢያማርሩም እሱን እንደሚወዱትና በእውነትም በእሱ ላይ እንደሚደገፉ እርግጠኛ ነኝ እና አሁን እሱ ሞቷል። እና ስለዚህ አላወቁም ነበር። ምን ምን ተስፋይቱ ምድር ገና አልደረሱም ነበር። ዛሬ ስለ እሱ አሰብኩ፣ ምን እያሰቡ እንደነበር በቃ ያለ እሱ አሁን መቼ ማንደርስ ማለት ነው። ግን አያችሁ ጥሩ ነገር ይሄ ነው፣ እግዚአብሔር ሁሌም እቅድ አለው። የእግዚአብሔር እቅድ ምን እንደሆነ እስካሁን አላወቁም ነበር። ነገር ግን ኢያሱ ወደ ተስፋይቱ ምድር እንዲወስዳቸው አስቀድሞ አሰበ። እኔም እግዚአብሔር ሁልጊዜ እቅድ አለው አልኩ። ሁልጊዜ እቅድ አለው። እና እናንተ ወይም እኔ እቅዱ ምን እንደሆነ ስለማናውቅ እግዚአብሔር ምን እንደሚሰራ አያውቅም ማለት አይደለም። አዎ ው አንድ ሰው እዚያ ጋር ሲጮህ ሰምቻለሁ። ስለዚህ ከእነሱ ጋር እጮኋለሁ። ሰላሳ ቀንም ማለቀሱለት፣ የለቅሶም ጊዜ አለፈ። ለመቀለድ እየሞከርኩ አይደለም። የምትወዱትን ሰው ካጣችሁ በሰላሳ ቀናት መጽናናት አለባችሁ እያልኳቸው አይደለም። አንድ መርህ አለ። ለማዘን ለማልቀስ ጊዜ አለ፣ ከዚያም ሕይወትን ለመቀጠል ጊዜ አለ። እና ያ ማለት እናንተ መቼም ትረሱታላችሁ ወይም ያንን ሰው መናፈቅ ታቆማላችሁ ማለት አይደለም። ነገር ግን በህይወት ከኖራችሁ እና እየተነፈሳችሁ ከሆነ እግዚአብሔር አሁንም ለእናንተ አላማ አለው። በሉ እንጂ ከዚያም በጣም አስደናቂ ነው ብዬ አስባለሁ። እግዚአብሔር ሙሴ እንደሞተ ለእያሱ አስታውሶታል። እሺ ይህን ማወቅ ነበረበት ለ30 ቀናት ሲያዝን ነበር እያሱ አንድ ቁጥር አንድና ቁጥር ሁለት የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ እያሱን እንዲህ አለው እነሆ ባሪያዬ ሙሴ ሞቷል አሁን የማያውቀውን ነገር እየነገረው አልነበረም ስለዚህ እግዚአብሔር እዚህ ያለው ምንድን ነው አንድ ነገር እየነገረው ነው እና እሱ እየተናገረ ያለው ነጥብ ይኸውና፣ ባሪያዬ ሙሴ ሞቷልና እናንተና ይህ ህዝብ ሁሉ ይህን ዮርዳኖስን ተሻገሩ፣ ለእስራኤልም ልጆች ወደምሰጣቸው ምድር ግቡ እያለ ያለው እሺ፣ ያ የህይወታችሁ ክፍል አልቋል። እዚህ ያለ ሰው አለ፣ ያ የህይወታችሁ ክፍል አብቅቷል። ጊዜው አሁን ነው። ተነስቶ እንደገና ለመጀመር በሉ እንጂ። ምንም ይሁን ምን ባለቤቴ ጥሎኝ ሄደ። በሌላ ቀን አንድ ሴት ነገረችኝ። ባለቤቴ ከመወዳት ምርጥ ጓደኛ ጋር ወስልቶብኛል አለች። እሷም ትምህርት ሽን እስክሰማ ድረስ እና አሁንም ህይወት እንዳለኝ እስካውቅ ድረስ በፍጹም የሚገድለኝ መስሎኝ ነበር። ለብዙ ብዙ ብዙ ዓመታት በአባቴ ወሲባዊ ጥቃት ደርሶብኛል። በጣም መጥፎ ነበር። እናም አንድ ሰው ሊበላሽ በሚችልበት መንገድ ሁሉ ተረብሼ ነበር። እኔ አሁንም እዚህ ነኝ። እናም አሁንም በየቀኑ እየተሻሻልኩና እየተሻሻልኩ ነኝ። ግን አንድ ነገር መለወጥ ያለበት ነገር አለ። የእግዚአብሔርን ተስፋዎች ማግኘት ከፈለጋችሁ ውሳኔ መወሰን አለባችሁ። እና እስካሁን ካልወሰናችሁ ዛሬ ማታም ሊሆን ይችላል። እና እናንተ ማድረግ ያለባችሁ ውሳኔ ከአሁን በኋላ የተጎጂ አስተሳሰብ እንዳይኖራችሁ ነው። በሙሉ ልቤ ወዳችኋለሁ። ባላደርግ ኖሮ ይህንን አላደርግም ነበር። ግል እነግራችሁ የምፈልገው ኃይለኛ መሆን ወይም ማዘን ትችሉ ይሆናል ነገር ግን ቀን ከቀን በኋላ ከቀን ሕይወት ፍትሐዊ ስላልሆነች ለራሳችሁ እያዘናችሁ የምትቀመጡ ከሆነ እግዚአብሔር ለእናንተ ያለውን ታላቅ ነገር ታጣላችሁ። በእግዚአብሔር ዘንድ ሁሉም እኩል ነው። በእውነት ሁሉም ሰው በእግዚአብሔር ዘንድ እኩል እድል አለው። ምክንያቱም እንዲህ ብሏል፣ እነሆ የእኔ ቃል ኪዳኖች፣ ብታምኑኝ እነዚህን ነገሮች አደርጋለሁ ግን ለምን ያህል ጊዜ ማመን እንዳለባቸው አይናገር። አምስት ደቂቃ ወይም ሶስት ደቂቃ ወይም ሁለት ሳምንት ለአመታት፣ ለአመታት እና ለአመታት ማመንና በእውነቱ ጽኑ መሆን ይገባቸዋል። ነገር ግን ከዚህ የተሻለ ማድረግ የምትችሉት ነገር የላችሁም አላችሁ እንዴ? የተወሰነ ተስፋ ሊኖራችሁ ይችላል። ያለምንም ተስፋ መኖር ብዙም አስደሳች አይደለም። የጫካው ልጅ በሚል ርዕስ በተጻፈ መጽሐፍ ውስጥ አንድ አስደሳች ታሪክ አንበቤ። ያለው ሚስዮናዊና ቤተሰባዊ በኒው ጊኒ ከፋዩ ጎሳ ጋር ይኖሩ ነበር። የሚስዮናዊት ሴት ልጅ ሴቢን ይህንን ጻፈች። ወደ ፋዩ ስንሄድ ሲዘምሩ ሰምተን ስለማናውቀው የትኛውንም ዘፈን ያውቁ እንደሆነ አስብን። ይህ ጥያቄ በፍጥነት ፍትሐዊ በሆነ መልኩ ተመለሰ። ዳኒው ባራ እየተመለስን ነበር። ምናልባት እነዚያን ሁሉ ስሞች እያበላሸ ይሆናል ግን ነገሮቻችንም እንደገና ተሰርቀው ነበር። ስለዚህ በሄዱ ቁጥር ተመልሰው ሲመጡ ወንጌልን ሊያስተምሯቸው የሞከሩ ሰዎች እቃቸውን ሁሉ ሊሰርቁ ነበር። እናም ኪሰራችንን እየቆጠርን ሳለ ከወንዙ ማዶ ዘፈን እየሰማን ነበር እና ኔካሪ በምርጥ ዜማ እያዜመ ነበር አለ ፋዩ እንደ ወፎች ናቸው። ሁሌም ከአንድ ዛፍ ይወስዳሉ። እንዴት አይነት መጥፎ ሰዎች ናቸው! ምስኪኑ ክላውሱ፣ ምስኪኑ ዶሪሱ በጣም አዝነዋል። እና እቃዎቻቸውንም ሁሉም ነገር ሃፓ በጣም ተደሰተ። ፋዩ ከሁኔታዎች ጋር የሚስማማ ዘፈን ማዘጋጀቱ ለእኛ ግልጽ ነበር። መዝሙሮቹ በአሁን ጊዜ የሚሰማቸውም የሚገልጹባቸው ሶስት ኖታዎች ብቻ ያሏቸው ናቸው። በጣም የተራራቀ ሙዚቃ አይደለም ግን በፍጥነት እየወደድኩት የመጣሁት ድምፅ ነው። ራሳቸው ለመግዛት ዘፈኖቹን መጠቀማቸው ከምክንያቶች አንዱ ሊሆን ይችላል። ይህን እንድትሰሙ ትፈልጋለሁ። ፋዩ በድብርት ወይም በሌሎች የስነ አእምሮ ህመሞች የማይሰቃዩበት የማይመስሉበት ምክንያቶች አንዱ ሊሆን ይችላል። ስሜታቸው ወዲያውኑ ይገለጻል። ስሜቶችን ለመግለጽ የተቀመጡ ጊዜዎች እንኳን አሏቸው። ለምሳሌ የለቅሶ መዝሙር። የለቅሶ መዝሙር ሲያልቅ እና ህይወት እንደ መደበኛ ይቀጥላል። ሀዘኑ በእውነት ሲያበቃ ህይወት እንደተለመደው ይቀጥላል። አንድ ሰው አስደንጋጭ ክስተት ሲያጋጥመው አንድ ቃል ሳይናገር ጎጆ ውስጥ ለሳምንት ሊተኛ ይችላል። ነገር ግን ለሰዓት በአንድ ጊዜ ሊዘመር ይችላል። በዚህ ወቅት ሌሎች የቤተሰብ አባላት ምግብ ያቀርቡለት ነበር። ከዛም አንድ ቀን እሱ በቀላሉ ይነሳል፣ ከድንኳኑ ይወጣል፣ ሀዘኑም በሙሉ ከኋላው ይተዋል። ከህመሙ ሁሉ ነጽቶ በፈገግታ የዕለት ተዕለት ተግባሩን ይቀጥላል። የራሳችንን መዝሙሮች መዘመር ብንጀምርስ? እኔ በጣም የተጎዳው ነኝ፣ ምክንያቱም ባሌ ስራውን አቷል። እናም ምን እንደምናደርግ አላውቅም፣ አልገባኝም። ጓደኞቼ ተባርከዋል፣ እኔ ግን ሁልጊዜ ችግር ያጋጥመኛል። ኦ፣ ሁኔታዎቼ መቼ ይቀየሩ ይሆ ከሁሉም ነገር መሸሽ እንዳለብኝ ይሰማኛል። በመድረክ ላይ ይህንን ስሰብክ ከሰማች በኋላ ከእኛ ጋር አንዲት ልጅ ስለ ሳይነሷ መዝሙር ሰራች እና እንደዚህ ያለ ነበር፣ ሳይነሴ አፍንጫዬን አፍኖታል። መተንፈስ ብቻ ነው የምፈልገው። አዎ በቀላሉ መተንፈስ ፈልጋለሁ። ይሄ ፍትሃዊ አይመስልም። ሁሉም ቦታ አለርጂክ ነኝ። ሁሉም ቦታ ይትክክል አይደለም እና ታውቃላችሁ፣ በመጀመሪያ እንዴት አይነት ቂልነት ነው ብዬ አሰብኩ፣ ግን ታውቃላችሁ ዳዊት በመዝሙረ ዳዊት ያደረገው ያንን ነው፣ ማለት ይህም መዝሙሮች ናቸው ይላል። የዳዊት መዝሙር፣ ስለዚህ መዝሙር ወይም ስለዚያ መዝሙር፣ እና አብዛኛውን ጊዜ እያጉረመረመና እያማረረ ነበር። አላውቅም። ለክርስቶስ ሞኝ ሆኑ፣ ሞክሩት በሉ እንጂ በእግሮቻችሁ ቁሙ፣ ለእግዚአብሔር ትልቅ ምስጋና ስጡት። እንግዲህ እግዚአብሔር ለእናንተ ያለውን አዲስ ጅምር ለመያዝ ማድረግ ያለባችሁ ሁለት ነገሮች አሉ። ከኋላ ያለውን መልቀቅና ወደፊት ያሉትን ነገሮች ለመያዝ መዘርጋት። በጊዜው ፈታኝ ይሆናል፣ ነገር ግን አስታሱ መጽሐፍ ቅዱስ ኃይልም በሚሰጠኝ በክርስቶስ ማንኛውም ነገር ልታደርጉ ትችላላችሁ።